መዝሙር ሰባ ስድስት እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ታላቅ ነው። ስፍራው በሳሌም ማደሪያውም በጽዮን ነው። በዚያም የቀስትን ኃይል ጋሻን፣ ሰይፍን፣ ሰልፍንም ሰበረ። በዚያም ቀንዶችን ሰበረ። አንተ በዘላለም ተራሮች ሆነ፣ በድንቅ ታበራለህ። ልበ ሰነፎች ሁሉ ደነገጡ፣ እንቅልፋቸውንም አንቀላፉ። ባለጠጎች ሁሉ በእነርሱ እጅ ምንም አላገኙም። የያዕቆብ አምላክ ሆይ ከተግሣጽህ የተነሣ ፈረሰኞች ሁሉ አንቀላፉ። አንተ ግን አንተ ግሩም ነህ። ቍጣህን ማን ይቃወማል? ፍርድን ከሰማይ ያሰማህ፣ ምድር ፈራች፣ ዝምም አለች። ልበ የዋሃን ያድን ዘንድ እግዚአብሔር ለፍርድ በተነሳ ጊዜ ሰው በፈቃዱ ያመሰግንሃልና ከሕሊናቸው ትርፍም በዓልህን ያደርጋሉ። ለአምላካችን ለእግዚአብሔር ስዕለትን ክፈሉ። በዙሪያው ያሉ ሁሉ እጅ መንሻን ለሚያስፈራው ያገባሉ። የመኳንንትን ነፍስ ያወጣል፣ በምድርም ነገሥታት ዘንድ ያስፈራል።